ትናንት ላይ ሆኖ ዛሬን ሲያማችር ይህ ይመጣል ብሎ በፍጹም አላሰበም። ነገን የተሻለ ያደርጋለውኝ ብሎ ከምታትር ውጭም የገዛ ወዳጆቹ ደርሶ ንብረቱን ያወድማሉ በማለት አልሞ አያውቅም። በሰሞኑ በሲዳማ ዞን በተፈጠረው አስከፊ ነው የተባለው ወንጀል ሰለባ የሆነው ወጣት አማ ተካበም ሩቅ አስቦ ሩቅ ለማድር ስጥር ስግር ባልታወቀ ሁኔታ ላቡን የተቀማ ትጉ ወጣት። የሚተዳደረው በንግድ ሥራ ሲሆን በቀን ትንሽ የማይባል ገቢ የነበረው ባጭሩ ሰርቶ ማደር ብርቅ እየሆነ ባለበት ምድር ራሱን የቻለም የራሱ ስራ የነበረው ወጣት ዛሬ ስራ ፈቷል። አዎ በቃ ምንም ዜሮ ነው የቀረነው። ከተማዋ ራሱ ወድማለች። የሀገር ሀብት ነው የወደመው። አንተ በወጣትነት የእድሜ ክልል ውስጥ ነው ያለው እና እንዴት ነበር ያፈራው ይህንን ሀብት ንብረት? ይህንን ሀብት ያፈራሁት እኔ መጀመሪያ መምህር ነበርኩኝ። ከመምህርነት ኢሉባቦር አስተምር ነበር። እዛ ባለው አንዳንድ ሁኔታ ትቼ መጣውና ቦና የምትባል ከተማ ገብቼ ነው እንግዲህ በእግሬ እየሄድኩ የተገኘውን ሰንጋውንም ምኑንም እየነገድኩ በመከራ የተራ አርባ ሰባት ኪሎ ሜትር በእግሬ ሉ ሄድ ነበር። በጣም አሳዛኝ ነው። ከዛ አልፎ ደግሞ በትንሹ ከአዲስ አበባ አስር ሀያ ካርቶን እየጫንኩ ከዛ ቅም እየጨመርኩ አሁን ባንክ ራሱ ወደ ሰባት መቶ ሺህ ብር እዳ አለብኝ። ከፍ ስል ደግሞ እችን እችን እየወሰድኩ በሂደት ነው ያደግኩት እና ወደ ሀያ አመት ምናምን ከሀያ አመት በላይ ያድኩ ያፈራሁት ሀብት ነው እንዳለ የወደማ። ይህንን መልሶ ለመስራት በምን አቅም እንደምንችል አላውቅም። ሶስት ልጆች ያሉኝ ዲፕሎማዬ ምኑ ሁሉ ተቃጥሏል። ያለኝ ንብረት ካዝና ውስጥ የነበረ ነገር ሁሉ ወድሟል። በአጠቃላይ በቃ ከልጅነት ድምቀት ያፈራት አብደ ወድሟልኝ ነው መጽሐፍ የሚያካትል ትውልድ ነው የተፈጠረው። አሁን መጽሐፍ መጽሐፍ ትነግዳለህ ብዬ አለ እንደው ቢያንስ መጽሐፍ ብቻ የተካተሉት ከመቶ ሺህ ብር በላይ ናቸው። ምን አይነት መጽሐፍ ነው የምትሸ ከአንደኛ ክፍል እስከ አስራ ሁለተኛ ጋይዶች፣ እነዚህ ኤክስትሪም ምን የሚባሉ ኦክስፎርድ ዲክሽነሪዎች አሉ። በቃ አጠቃላይ እዚህ ትምህርት ቤቶች መጥተው የሚገዙ ተማሪዎች ለዝግጅት ሁሉ የሚገዙት ከኔ ነበር። እኔ ነኝ መጽሀፍ አለታው እንዶ ላይ የጀመርኩት ያ ሁሉ የለም። እስክሪፕቶ፣ ደብተር ምን የሚያካትል ትውልድ ነው የተፈጠረው። እንግዲህ እንዳለ እኔ የትምህርት መሳሪያ ነው የወደሙ። ከዛ መኖሪያ ቤቴን ፍለገዱ መኖሪያ አጋጣሚ ዛ አልነበረኝም ሀዋሳ ነበር የነበርኩት። ያው በዛ አጋጣሚ ኢንተርስት ያለው ልጆችም ጠርፈዋል። ሱቄ ካወደሙ በኋላ መኖሪያ ቤቴን እንደሚፈልጉ ነበር የተነገረኝ። እዚሁ ወንዶ በሆን ኖሮ እኔም አልጠቀመበት ትንሽ ወይም መኪ የቤት መኪናም ማለት እንሷን ሙሉ ለማቃጠል ፈልገው አጥተዋት የትኛውም ትውልድ እንዲያዝን ጥፋት ያደርሳል ብዬ አስቤ አላውቅም። እና በጣም ዘግናኝ ነው። አእምሯችንም ልታክም ወደማይችልበት ደረጃ ነው። እና ብቻ ይሄ ህብረተሰብ አደረገ ለማለት የሚከብድ ነገር ነው። አሁን የምነግርህ ነገር የተፈጠረው ችግር በርካቶችን ጎድቷል፣ ስራ አጥም አድርጓቸዋል ይላል ወጣት አማም በባትም በምንም በየወሩ ገንዘብ የማስገባ ሰው ነ በዛ ሰው ይቀጠርበታል ሀብት የኔ ብቻ አይደለም ተጨማሪ ሌላ ሸክም ሀገሪቱ ላይ መፍጠር ነው። እንግዲህ ቢያንስ አሁን በዚህ ጊዜ አንድ ዚህ ዘራብሮክ የሚባለው ወደ አርባ ሰራተኛ ነበረው አርባውንም ነው ትናንት የሸኘው በየቤቱ ቁጥር እንግዲህ እዚህ አንድ ሌላ አለ፣ አስራ ስምንት ሰራተኛ የሚያስተዳድር። እዛ ጤና ስጋ ቤት የሚባል አለ ቢያንስ ወደ አምሳ ሰራተኛ ይተዳድራል። ያ ሁሉ የለም፣ ዜሮ ነው። ሆን እሱ በአመት እስከ ሰባት መቶ ሺህ ብር ገቢ የሚያስገባ ነው። ስለዚህ አሁን ይሄ አጠቃላይ ውድመት እኮ ነው። እንኳን ስራ ለመፍጠር ስራ ምንም ተቻችሎና ተከባብሮ ስራ እየፈጠሩ እንደሚሄድ የተፈጠረው እየጠፋ እንዴት አርገ ትሰራለ? እና ከባድ ችግር ነው። ከስነ ምግባር ውጪ የሆኑ ወጣቶች በስተዋል። አሁን በዚች ሀገር ላይ ኤቲክስ የለም። የአባትን ምክር የሚሰማ የለም። እና አንዳንዱ ሰው ለማለት ሲሞክሩ እግራቸው ላይ ሲወድቁ እየረገጡ እየጣሏቸው ነበር ሲተባብሩ የነበሩት እና ምን እንደሚፈልጉ ራስም ፍላጎታቸው ምን እንደሆነ እንኳን ለመረዳት አትችሉ። ወይ ቢወስዱት እኮ ይሻላል፣ የሀገር ሀብት ከማውደም እንደ ዓይኔ እንደ ብሔር ተኮር ጥቃት ነው የምቆጥረው። ምክንያቱም ሆነ እኔ አባቴ የተወለደው እዚህ ገጠር ነው። አላውቅም ሌላ ሀገር የለኝ። ምክንያቱም በዚህ ወደ አራተኛ ትውልድ ነኝ እኔ በዛ በአካባቢው ቋንቋ ማሴን የፈጠው እኔ አማርኛ ራሱ በትምህርት ነው ያገኘው። ይሄ ከየት እንደመጣ አላውቅም። በዛ አንጻር ደግሞ እንደዛው ሸሽገው የሚያድንህ ደግሞ የብሔረሰቡ አባል አለና ምን እንደምን ራሱ እኔ ግራ የተጋባውበት ዘመን ነው። እስካሁን የነገርከኝ ታሪክ ትናንትና ዛሬህን ነው ነገ ምንድን ነው ምንድን ነው ተስፋ ምንም ምን ምንም የሚታየኝ ተስፋ የለም በቃ ኑሮ እራሱ እንዴት እንደሚኖር ለምን ልጅ ወለድኩ ብዬ አሁን ወደ ኋላ መቼም መመለስ አልችልም እንጂ ለምንድን ነው ብቻይም በሆን ምንም ማለት አይደለም ለምንድን ነው ወደፊትስ ልጆች የሚል የሆነ በቃ ምንም እንጃ ባዶነት ነው የተሰማኝ እኔ ሀገር አለኝ ለማለት አሁን ይከብደኛል አንተ ወጣት ነህ ምክር ሀሳብ ምንድን ነው ለሌሎች ወጣቶች ሌሎች ወጣ ማድረግ ያለባቸው የአባቶቻቸውን ምክር መስማት፣ መስራት። እኔ እኮ ከምንም ከዜሮ የተነሳሁት እኮ ስለዚህ፣ ተጠግቶ መስራት ይቻላል። እኔን ተደርቦ ያደገ ስንት አለ፣ በእኔ ምክር ያደገም አለ። ስለዚህ ሰርተን አብረን ተጋግዘን መለወጥ እንጂ ያለችንን ካወደም፣ ከዚች ሀገር ውጭ ሌላ የለንም። ስለዚህ ይህንን ወጣቱን እኔ እንጃ በምን መልኩ ተመክሮ ወደ ህይወት እንዲመለሰው መውለድ እንጂ ልጁን እንዴት ማሳደግ እንዳለበት እንጂ ብዙ አያውቅም ማለት ይቻላል። እዚህ ገጠር አካባቢ አሁን ከስነ ምግባር ውጭ የሆኑ ልጆች በዚህ ሀያ ሰባት አመት ውስጥ ተፈጥረዋል። በትምህርት መግራት የሚቻልበት ሁኔታ ከሌለ በስተቀር የወደፊት ኢትዮጵያ ተስፋ ራሱ እኔ እንጃ የጨለመ ነው የሚመስለኝ። ይቅርታ አድርግልኝ። ወጣት አለማየሁ በፈቃዱም ተመሳሳይ ችግር ውስጥ መሆኑን ነው የሚናገረው። ከኢኮኖሚ ጉዳት ባለፈ በስነ ልቦና ጉዳት ውስጥ መውደቁንም ገልጿል። ሁለት ሱቆች እንደወደመበት የሚናገረው ወጣት አለማየሁም እሱ ብቻ ሳይሆን ጓደኞቹም ስራ መፍታታቸውና የተፈጠረው የፀጥታ ችግር በህይወታቸው ላይ ከፍተኛ የሚባል ጫና መፍጠሩንም ተናግሯል። አካባቢ የተፈጠረው ችግር እንደሚታወቀው መጠጣ ችግሩ አስከፊ ላይ ፈጥሮብን ዛሬውን ወደ ቤት ነው የዋልን ያለነው እንተና ራሳችን እንችለን ቤተሰብ መስርተን እየሆነ የነበር መዘካቢ አብዛኞቻችን በአሁን ሰዓት ላይ ቤት ነው የሚለው። ምንም ስራው ነገር የለም። ምንም ገቢያቸው ተቋርጧል። በዚህ ሁኔታ ላይ የረዳንም ነገር ማንም የለም። ነገር ግን ያው የተወሰነ ነገሮች እንትን አሉ። አብዛኛውም አሁን ሳይኮሎጂካሊ ራሱ ተጎርተናል። ትናንትና ሲሰራ የነበረ ህጅ አሁን ከሰው ኦልሞስት ምጽዋት እስከምጠቅ ድረስ የደረስንበት ነገር አለ። ትናንትና ሲረዳ የነበሩ ሰው ረ የነበሩ አሁን ዛሬ ደግሞ ተረጂ ሆነዋል። ይሄ ሰብጥ ያነጋገሩ አካሎች አሉ። ይደረግላቸዋል ተብለን የክብር መንግስት ሆነ ሌላውን መለከተው አካል በአስቸኳይ ካላደረገልን በስተቀር አሁን ባለው ሁኔታ ላይ ምን ይል እንደምንጠቅል በጣም ሲቸገሩ ቦርቶችን አሉ። በጣም በቤተሰቦቻቸው እንጆቻቸው መቀለጋ ቃናቸው ሰዎች አሉ። ትላንትና ዛሬ ለመንግስትም ግብር እየከፈል ተገቢውን ነገር ሁሉ እያደረግን ያለን ዜጎች ነበር። በአንድ ቀንና ብን ሁሉ ነገራችን ዛሬ እጆቻችን የሆነበት ኮንዲሽን ያለው ይህ የሚመለከተው አካል በአስቸኳይ የሆነ መፍትሄ ፈልጎ እኛ ወደ ስራ ውስጥ ተቃ ለአካባቢው ለሀገር እንዲሆኑ እየጠቀምን ያለን ሰዎች ነበር። ከገቢ ያው እንደ ሁኔታዎች ናቸው። ያው እስከ አንድ ሺህ ምናምን አካባቢ አገኝ ነበር። በዚህ ነው እንደ ሁኔታ እንደ ገበያው የተለያየ ገቢ በየቀን ታገኝ ነበረ። ዛሬ ግን በተፈጠረው የጸጥታ ችግር ንብረቴ ወድሞ ስራ አጠ ቁጭ ማለቴን ነው እየነገርከኝ ያለው። በጣም በጣም ሰውና ከዘመድ ከጓደኞች ጥሩ ጓደኞች ብሎ እነሱ እየረዱኝ እና ዛሬ ያው በተወሰነ መ ርበሰው እጅ ነው ያለት ማለት ይችላለን። በአንድ ጀንበር ና በአንድ ቀን ያለኝ ነገር ሁሉ ነገሮች ማለት ይችላለን። እና ዛሬ ከሰው ትላንትና ቅድም እንደነገርኩ ሰዎችን ሰዎችን ሰዎች ዛሬ ደረጃዎች። ስለዚህ አሁን ገና ወጣት ነህ፣ ብዙ ስራ መስራት ትችላለህ። ተስፋ ይታያል አሁንም ማለት ነው? አዎ፣ አለ። ተስፋ አለ። እነዚህ ወጣቶች ከራሳቸው ተርፈው ለሌሎችም የስራ እድል ፈጥረውም ነበር። ለአሜሪካን ድምጽ ራዲዮም ዮናታን ዘብጂዮስ አዋሳም።